የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ። የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ፣ ጋቢና ቪኦኤ። ዛሬ ቀኑ ረቡዕ መስከረም 14 2012 ዓመተ ምሕረት ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በተሸኘው ዓመት በሁከትና በጥብጥ ላይ ተሳትፈዋል ብሎ የጠረጠራቸውን ከአንድ ሺህ በላይ ግለሰቦች መክሰሱን ጠቅላይ ዐቃቤ ሕግ አስታወቀ። አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ ለመደበቅ የሚደረገው ሙከራዎች ቀላላ ትልም የኢፌዴሪ ጠቅላይ ዐቃቤ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ናቸው። በምሽቱ ከሚቀርቡ ዘገባዎች በአንዱ ይሰማሉ። በሌላ ዘገባ ወደ መቀሌ ናቀናና ገበያው የደራለትን የመንገድ ላይ ምግብ ቤት እንጎበኛለን። ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ይከብዳል፣ ትንሽ አልተለመደ ምናምን ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን። አጋዜ ገብረ መድህንን ነው የሰማ ነው ከወንድሙ ጋር በመሆን ከመቀሌ ጎዳናዎች በአንዱ ላይ በፍጥነት የሚደርሱ ምግቦችን ይሸጣሉ። ሙሉ ቆይታቸውን በምሽቱ እናስደምጣችኋለን። ከዚህ በተጨማሪ ከሰሞኑ በማህበራዊ መገናኛዎች ላይ እጁ ወደ ኋላ ታስሮ በታጣቂዎች ተከቦ የሚታየውን ወጣት የተመለከተ ዘገባም አለን። ከተቀረው ዓለም የተሰባሰቡ ወሬዎች እንዲሁም የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረመው። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። በሐረሪ ክልል የሚገኘው የአው አብዳሌ ማህበረሰብ የትምህርት ተቋም በይዞታ ውስጥ በሚፈጸም ህገወጥ የመሬት ወረራ የተነሳ የመማር ማስተማር ስራ መጀመር አልቻልኩም አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በህገ ወጥ መሬት ወረራው እየተቸገርኩ ነው ብላለች። የትምህርት ቤቱ ርዕሰ መምህር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ኢንስቲትዩቱ የመሬቱ ይዘታ ላይ እየተከናወነ ያለው ህገ ወጥ የመሬት ወረራ እንደ ሌሎቹ የሀገሪቱ ትምህርት ቤቶች መስከረም አስራ ሁለት ቀን ላይ ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። በተመሳሳይ በሀረር ከተማ የሚገኙት የስላሴ፣ የሚካኤል ና ጊዮርጊስ አብያተ ክርስቲያናት ይዞታዎችም በህገ ወጥ መሬት ወረራ እየተያዙ መሆናቸውን ቤተ ክርስቲያኒቱ አስታውቃለች። የሀረር መካነ ስላሴ ካቴድራል ና የሸንኮር ደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪ ና በቤተ ክርስቲያኗ ላይ የተፈጠረውን ህገ ወጥ የመሬት ወረራ ችግር ለመፍታት የተቋቋመው ኮሚቴ ሰብሳቢ የሆኑት አቶ መልአከ ሰላም ጥበቡ መላኩ በሶስቱ አብያተ ክርስቲያናት አሉ ያላቸውን የመሬት ወረራዎች አስረድተዋል። ኮማንደር አብዲ አብራ ኢብራሂም የሀረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክቶሬት ዳይሬክተር፣ በአሁኑ ሰዓት ህገ ወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ። ዘገባውን ያደረሰን አዲስ ቸኩል ነው። የመቀለ ከተማን የንጹህ ውሃ ችግር ያቃልላል የተባለ ፕሮጀክት ትናንት ተጀምሯል። ይህ የግባ የመጠጥ ውሃ ፕሮጀክት የሚገነባው ከቻይና በተገኘ ብድር መሆኑም ተገልጸዋል። የግባኤ መጠጥ ውሃ ፕሮጀክትን ስራ ትናንት በይፋ ያስጀመሩት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤልና በኢትዮጵያ የቻይና አምባሳደር ቴንጂን ናቸው። ዘገባውን ያደረሰን አለም ፍሳ ነው። የብሪታንያው ጠቅላይ ፍርድ ቤት ፓርላማውን ማገዳቸውን ሕገ ወጥ ተግባር ነው ብሎ ትናንት ውሳኔ መስጠቱን ተከትሎ ጠቅላይ ሚኒስትር ቦሪስ ጆንሰን የገጠማቸው የፖለቲካ ውድቀት እየታገሉ ናቸው። የጠቅላይ ፍርድ ቤቱ ውሳኔ ተከትሎ ዛሬ የምክር ቤቱ አባላቱ ወደ ስራቸው ተመልሷል። ጆንሰን ይውረዱ የሚለው ጥሪም እየተበራከተ መጥቷል። ትላንት በኒውዮርክ የተባበሩት መንግስታት ጠቅላይ ጉባኤ ጎን ከፕሬዚዳንት ትራምፕ ጋር የተገኙት ጆንሰን አልበገር ባይነታቸውን አሳይተዋል። በሀገራችን ዳኞች እናከብራለን፣ ፍርድ ቤቱ እናከብራለን፣ ነገር ግን በውሳኔያቸው በጥልቅ አልስማማም። እውነቱን ለመናገር ከአውሮፓ ህብረት በመውጣታችን መግፋት አለብን ብለዋል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት በተባበሩት መንግስታት ድርጅት ሰባ አራተኛው ጠቅላይ ጉባኤ ላይ ባደረጉት ንግግር ኢራንን ቀንደኛዋ የዓለም አደጋ ሲሉ ገልጸዋታል። ዛሬ ደግሞ የኢራን ፕሬዚዳንት ሐሰን ሩሃኒ ደግሞ ተራቸውን ጠቅላላ ጠብቀው በጠቅላላ ጉባኤው ላይ ንግግር ያደርጋሉ ተብሎ ይጠበቃል። ሌሎች መሪዎች የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና የጀርመኗ ቻንስለር አንግላ ሜርከልን ጨምሮ፣ በአሁኑ ወቅት በሁለቱ ሀገሮች መካከል ያለው ውጥረት እንዲረግብ ሚስተር ትራምፕ እና ፕሬዚዳንት ሮሃኒ ከጠቅላላ ጉባኤው ጎን ተገኝተው እንዲነጋገሩ ሲወተውቱ ቆይተዋል። አድማጮች፣ ለአሁን የያዝናቸው አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅን ነው እያዳመጣችሁ ያላችሁት። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በተሸኘው 2011 ዓ ም በተለያዩ ክልሎች በተፈጠሩ ሁከቶችና ግጭቶች ውስጥ ተሳትፈዋል ተብለው የተጠረጠሩ ከ1ሺ300 በላይ ሰዎችን መክሰሱን የኢፌድሪ ጠቅላይ አቃቢ ሕግ አስታውቋል። በግጭት ከአንድ ሺህ በላይ ሰዎች እንደተገደሉና በቢሊየን ብር የሚገመት ንብረት መውደሙን የአውሳው ጠቅላይ አቃቤ ሕግ ከከሰሳቸው ግለሰቦች መካከል የተወሰኑትን ሰዎች ፖለቲካዊ ምልከታቸውና የብሔር ማንነታቸውን እንደ ከለላ በመጠቀም ከሕግ ተጠያቂነት ለመሸሽ የሚያደርጉት ሙከራ ፈተና እንደሆነበት ተናግሯል። ሀብታሙ ስዩም በዚህ ጉዳይ ላይ ዘገባ አሰናድቷል። የኢፌድሪ ጠቅላይ አቃቢ ህግ የተሸኘውን ዓመት አስመልክቶ የሰጠውን ማብራሪያ ለተመለከተ 2011 ዓ ም በበርካታ ኢትዮጵያውያን ደጅ ሰቆቃና ጥፋትን ትቶ የማለፉን ነገር ለመረዳት ይቀለዋል። በሁሉም ክልል ላይ በተፈጠረው ከትነ ብጥብጥ ኦልሞስት ወደ 1229 ሰው ህይወት ያለፈ ሲሆን፣ በሌላ በኩል ደግሞ 1393 ሰው ቀላልና ከባድ አካል ጉዳት ደርሶበታል። ከአካባቢ መፈናቀልን የንብረት ውድመትን በዚህ በርካታ ግምት በተለይም እስከ ሁለት ቢሊዮን በላይ የሚሆኑ የንብረት ማውደም ተግባራቶች የተፈጸሙበት ሁኔታ ነው አለው። አቶ ዝናቡ ቱሉ ናቸው የኢፌዴሪ ጠቅላይ አቃቤ ህግ የህዝብ ግንኙነት ኃላፊ። ከአሜሪካ ድምጽ ጋር ባደረጉት ቆይታ የተጠቀሱትን ሰብአዊ ጥፋቶች በመፈጸም የተጠረጠሩ ግለሰቦችን ለህግ የማቅረብ እርምጃ እንደተጀመረም ተናግረዋል። ከ1300 በላይ ተጠርጣሪዎች ላይ ክስ ከፍተናል ያሉት አቶ ዝናቡ ከእነዚህ መካከል በቁጥጥር ስር የዋሉት 645ቱ እንደሆኑ፣ ቀሪዎቹም በተመሳሳይ በቁጥጥር ስር ውለው ለፍርድ ለማቅረብ መስሪያ ቤታቸው እየጣረ እንደሆነ ያስረዳሉ። ይሄ ጥረት ግን የራሱ ፈተና አለው። ኃላፊው እንደሚናገሩት የፖለቲካ መልከታቸውና የብሔር ማንነታቸውን ክለል አድርገው ከተጠያቂነት ለማምለጥ የሚጥሩ ግለሰቦች ጉዳይ ከፈተናዎች መካከል አንዱ ነው። አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ እኔ ምንም ሰው አይደለም የዚህ ብሔር አባል ስለሆንኩ ነው፣ እኔ የዚህ ፖለቲካ አባል ስለሆንኩ ነው፣ እኔ የዚህ አደረጃጀት አባል ስለሆንኩ ነው፣ እኔ እንደዚህ ስለሆንኩ ነው የሚል ያልተገባ ሁኔታ ራሱን በሆነ ሼል ውስጥ አስቀምጠው ለመደበቅ የሚደረገው ሙከራዎች ቀላል አይደሉም። ይሄ ደግሞ እንዲከብድን ካደረጋቸው ጉዳዮች አንዱ በአንዳንድ ቦታዎች እንደዚህ አይነት ችግሮች ውስጥ የተሳተፉ የመንግስት ከፍተ የመንግስት መዋቅር የሚመሩት አካላትን ጭምር በመሆናቸው በቀላሉ ተጠርጣሪዎቹን ለሕግ ማቅረብ ጉዳይ ላይ የራሱ ውስብስብ ያደረገበት ሁኔታ ነው ያለው። ይህ ትልቅ ፈተና እና ተግዳሮት ሆኖ ነው የባለፈው ዓመት ያለፍ ነው። በመቶዎች የሚቆጠሩ ተጠርጣሪዎችን ተሳትፎ በመለየትና በመመርመር ሂደት ወቅት ተጠርጣሪዎቹ ሰብአዊ ክብራቸው ሳይገፈፍ፣ የህግ ከለላቸው ሳይዛነፍ ስለመመርመራቸው መጠየቅ አይቀሬ ነው። የዜጎች ሰብአዊ መብታቸውን የማክበር ህገ መንግስታችንን በግልፍ በግልጽ የሚያስቀምጣቸው ጉዳዮች ስላሉ፣ እሱም በጥብድ ዲስፕሊን የማክበር ዓለም አቀፍ ኢትዮጵያ ተቀበለቻቸውን በተለይ ሰብአዊ መብት ማክበር አንጻር ያሉትን የት ድንጋጌዎችን በሙሉ በማክበር ረገድ ሰፊ እንቅስቃሴ ነው እየመር ነው። አቶ ዝናቡት ሁሉ በአዲሱ ዓመት ቀሪ ተጠርጣሪዎችን በቁጥጥር ስር ከመዋል ጥረት ጋር ክስ ተመስርቶባቸው አንዳንዴም የፍርድ ውሳኔ የተሰጧቸው የሚጠፉ ግለሰቦችን ለመቆጣጠር የሚያስችል የማህበረሰብ ማስገንዘቢያ ትምህርት ለመስጠት እንደታቀደም ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ከሰሞኑ በማህበራዊ መገናኛ አውታሮች ላይ እጅ ወደ ኋላ ታስሮና መሳሪያ ባነገቡ ሰዎች ተከቦ የሚታዩ ወጣት ፎቶ ተሰራጭቶ እንደነበር ይታወሳል። በምስሉ ላይ የሚታየው ወጣት ወንድሜ ነው ያሉ በምዕራብ ወለጋ አይራ ወረዳ የሚኖሩ ሰው ወጣቱ በጸጥታ ኃይሎች መገደሉን ለቪኦኤ አስታውቀዋል። የአይራ ወረዳ ጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ሲል ተሟግተዋል። ሙክታር ጀማል ዝርዝራሉ። ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ፣ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምፅ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምፅ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮምሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየን የሚናገረው ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምፅ ተናግረዋል። Isaan kun maqaan isaa gammachuu gaarumsaa jedhama. Guyyaa roobii darbe halkan kan isatti bari'u hidhattoota mootummaatiin qabamee karaa irratti reebamaa tullaa reebaa karaa irra gangashaa maal taphachaa gara waajjira poolisiitti keessanii. Simuu gammachuu gaarumsaa ibbaalaal baallafa'oo ሮብ ምሽት ለሐሙስ አጥቢያ በመንግሥት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽሕፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ አስራ ሁለት ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ፣ ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድም ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው። መጭማትር ገን መሳቴ ብትገር ሞሳቲ ቶርባቦት ቲባኔ ጌትኔ እኛ ሬሳውን ያገኘነው አርብ ዕለት ወደ አራት ሰዓት ገደማ ነው። እስከ ሰባት ሰዓት ሬሳውን ወደ አካባቢያችን አደረስን። ወደ ዐሥር ሰዓት ገደማ የቀብር ስነ ሥርዓቱ ተፈጸመ። ይህንን ነገር ያደረጉት እንደ ሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአካባቢው አካባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአካባቢ ሚኒሻዎች ናቸው በቂም በቀል በጣም አምርረው ሲጎዱት እንደነበረ የሰማሁት በተለይ የቀበሌ ሚኒሻዎች ነው ያሉት የገመቹ ወንድም። በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየትን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግሥት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንም ቢሆኑ ማን በሕግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምፅ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን፣ ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለን የሚያነሱት ቲፖስቲ ዘይ ሰነቱን ታኔ ነሚ አማ ከቲፖስቲ በአይራ ገራገራ ቱሬ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደ ማንኛውም ሰው ተለቆ ነፃ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ችሏል። አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አድርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እድል እንዲያገኝና ለሞት እንዲበቃ ተደረገ ስል አቶ ዮናስን ጠይቄያቸዋለሁ። ጫካቲ ጌሴ ጅሩ ጫካን ሱን እሞ ጫካ ኢዶ ሸከሙዳ ኢዶ ሁኒ የቴ ጅሩ መኪናቲ ዱካሱ ቃመነ ጀኛ አጄሳ ጅሩዳ ናኑ ሰነገዬ ቁነንቲ ጀራ ወጅዋን ቀቡ እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከእነሱ ጋር ቀድሞውኑ ግንኙነት ነበረው። በዚህ መሀል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። በአጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበረ። ከማስቸገሩ የተነሳ እርምጃ ተወሰደበት፣ ከዛ ነፍሱ ሊያልፍ ችሏል። ቀበሜ ሩጉታሜ ቀበሜ ትዋና አካ ጀለጋሉ ከያላሜ አካ ተሳጋ ነሚሞሉ ቡንሳን ደርባ ከናፌ ልቡንሳ ደርቡ ደንደያችሁ የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንም ቢሆኑ ለሕግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንም ለሕግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው ከኢትዮጵያ በጉዲፈቻ በአሜሪካዊ ቤተሰቦች ተወስደ ያደገችው ኢትዮጵያዊቷ ዲዛይነር አባይ ሸልዝ ወደ ትውልድ አገሯ ከዓመታት በፊት ተመልሳ የጥሬ ዕቃዎች፣ የመስሪያ ቦታ፣ መሳሪያዎች፣ የዲዛይን ቴክኒሺያኖችና ቴክኒኮችና ሌሎችንም ጥናቷን ጥናት ማድረጓን ትናገራለች። ጥናቷን ስጨርስም ዛፍ የተሰኘ የቆዳ ቦርሳ አምራች ድርጅት ከፍታ ከደርዘን በላይ ሴት ሠራተኞችን ቀጥራ እየሰራች ትገኛለች። በዋሽንግተን ዲሲ ከሰሞኑ አንድ አውደ ርዕይ አቅርባ ነበረ። የቪዎቹ ሃይዲ አዳምስና አቢሰን በዚያ ተገኝተው ያጠናቀሩትን ኤደን ገረመው ወደ አማርኛ መልሰዋለች። ይህንን ንግድ የጀመርኩት ከአምስት ዓመት በፊት ነው። ሁልጊዜ ወደ ተወለድኩባት ሀገር፣ ወደ ኢትዮጵያ መመለስ ፈልግ ነበር። ምክንያቱም ከሀገር የወጣሁት የ11 ዓመት ልጅ እያለሁ ነበር። ስለዚህ ሁልጊዜ ከአገሬ ጋር የሆነ ቁርኝት ነበረኝ። እናም በኢኮኖሚው ላይ በማውቀው መንገድ ለመሳተፍ ፈልግ ነበር። ስለዚህ ለእኔ ይሄ ፍቅርና የሁኔታዎች መመቻቸት የፈጠሩት ነው። በቆዳ ኢንዱስትሪ ውስጥ የተመቻቸ ነገር አየሁ። እኔ ደግሞ ምርቶችን መፍጠር ላይ ፍቅሩ ነበረኝ። ዋጋ ያለው ትርጉም ያለው ነገር በትክክል የአገሪቷን ምጣኔ ሀብት ሊያሳድግ የሚችለው ነገር የአገሪቱን ሀብትና ችሎታ ያላቸውን ሰዎች መጠቀም ነው። እንደዛ ነው ቀጣይነት ያለው ስራ መስራት የሚቻለው። ያ ደግሞ ለእኔ መሰረታዊ ጉዳይ ነው። እንደሚመስለኝ ሁሌም የራሴን ነገር ለመጀመር አስብ ነበር። ይሄ ከቤተሰባችን የመጣ ነው። ያ ስሜት ለረጅም ጊዜ ነበረኝ ማለት ይችላለሁ። ዲዛይን ዘባይ ን ክሬቲቭ ዲረክተር ዛፍ አባይ ሾል እባላለሁ። የዛፍ ቦርሳዎች መስራችና የፈጠራ ዳይሬክተር ነኝ። ለዛፍ ቦርሳዎች የምመኘው ነገር ቢኖር ዛፍን ግዙፍ አፍሪካዊ የንግድ ምልክት ማድረግ ነው። መታሰቢያ ዩሴፍ ይባላለሁ። የአዲስ አበባ የዲዛይን ሳምንት መስራች ነኝ። ከአባይ ጋር በአዲስ አበባ ቆይታይ ነው የምንተዋወቀው። በጣም የማረከኝ ነገር ቢኖር ዲዛይኖቿ ናቸው። በጥራት የተሰራም ነው። ከምርቱ በስተጀርባ ያለው በኢትዮጵያ የተሰራ በአፍሪካ የተሰራ የሚለው ፍልስፍናና ቋሚነት ያለው በመሆኑ በተለይ ሴቶችን በመደገፉ በጣም ይማርካል። ወደ 18 የሚጠጉ የእደ ጥበብ ባለሙያዎች በቋሚነት አሉ እና ደግሞ በተዘዋዋሪ መንገድ የሚያግዙን ብዙዎችም አሉ። ላለፉት አምስት ዓመታት ድንቅ ከሆኑ አፍሪቃዊ ሴቶች ጋር ሰርቻለሁ። ሴቶችን ከሀዘኔታ ተነስተን መቅጠር አለብን ብዬ አላምንም። ከልቤ ሴቶች ለስራው ዋጋ ያለውን ነገር ያበረክታሉ ብዬ አምናለሁ። ምክንያቱም ሴቶች በሚያደርጓቸው ነገሮች ቁርጠኛ ናቸው፣ ታማኝ ናቸው፣ ኃላፊነትና ተነሳሽነት አላቸው። በቤታቸው ውስጥም ትልቅ ኃላፊነትን ይወስዳሉ። በዚህም ምክንያት ስራቸውን በቁም ነገር ነው የሚያዩት። Usually, ብዙ ጊዜ ከታዳጊ ሀገሮች በተለይም ከአፍሪካ የሚመጡ እቃዎች ላይ የተጣለ የተሳሳተ አመለካከት አለ። ጥራት ያላቸው ምርቶች ከአፍሪካ አይመጡም ተብሎ ይታሰባል። ይህንን ነው ልናሳይ የምንሞክረው። የእኛም ምርት ይህንን ሲያዩ ሰዎች አመለካከታቸው ይቀየራል። ሰዎች መግዛት የሚወዳቸው የሚጠቀሙባቸው ጥራት ያላቸው ምርቶችን ማምረት እንችላለን። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀጣዩ ዘገባ ቀጣዩ መሰናደው ዘጋቢዎች መስኮት ነው። ወዴት ነው ዛሬ የምናውቀ ነው? ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን። በዚያ የወንድማማቾቹ አጋዜና ፍጹም ገብረ መድህን እንተዋወቃለን። አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙልጌታ ጽበሀ ቀጣዩን አሰናድቶልናል። አጋዚ ገብረ መድህን ከአክሱም ዩኒቨርሲቲ በሁለት ሺ አስር ዓ ም ነበር በዲግሪ የተመረቀው። ወንድሙ ፍጹም ገብረመድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዜ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ። ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ጉሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አግአዚ የሚናገረው። ኢንተርኔት ላይ እናይ ነበር፣ እንደዚህ አይነት ፋስት ፉድ ትራኮች ሌላ ሀገሮች የተለመደ ነው። ጎግል እያደረግን እናይ ነበር ብዙ ጊዜና ሀሳቡ ነበረን። ከዛ ነው ወደ ተግባር የቀየር ነው እና ወደ ተግባር ስንቀይረው መጀመሪያ ትንሽ ቻለንጅ ነበረው። ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ይከብዳል፣ ትንሽ አልተለመደ ምናምን ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን። ያጠራቀሙትን ብር እንዲሁም ብድር በመጨመር በ130 ሺህ ብር ወጪ ተንቀሳቃሽ ኩሽና ሰርተው ምግብ በመቀለ ጎድናዎች ማቅረብ ጀምሯል። ስራውን ከጀመሩት አራት ወራት እንደሆነ የሚናገረው አጋዚ በአሁኑ ጊዜ ምርቱን እየተወደደ መሆኑ ይገልጻል። ህብረተሰቡ ልክ የመጀመሪያ ቀን ስንጀምር ስጋት ነበረን። ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ከአንዳንድ ብዙ ሰው መጣ እና ሳየው በጣም ንጽህና የእንትኗ የስትሪት ክችኗ የፍቱራ ከሆነ አሰራርም በንጽህና ነው የተሰራቸው። ኤክስተርናሏ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጡ ያለው እቃዎችን በንጽህና ነው የሚጠበቁት እና ሰዎች በጣም ወዶታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ። ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅሞ ይሄዳሉ። ታይማቸው ሴቪ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። የምናዘጋጀው ምግብ ፋስት ፉድ ነው። ፋስት ፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንዶቾች ምናምን፣ ቁራ ሳን ከቺዝ ጋር ምናምን ተሎ የሚደርሱ ነገሮች፣ ችፕስም አለን፣ ሼክም እናዘጋጃለን እና ፒዛ አለ ፒዛ አለ። እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ ካስተመሮች አሉ የተወሰኑ ብዙ ሰዎች ይጠቀማሉ እና ብዙ ሰው ወደውታል። አዲስ ስራ ኢንተርፕረነር የስራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል። ፍጹም ገብረመድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የእነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም፣ በቀን ከመቶ በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብለዋል። ውጭ መብላት ስማለን ብዙ እንትን አደለም ነበር ሰው። አሁን ግን አሪፍ ነው፣ ሁሉ ሰው ለምዶታል፣ ይጠቀማል ብዙ ቴካዊ ወስተል ወደ ቤቱ እዚህ ደግሞ ይጠቀማል ማለት ነው። ዴሊቬሪም ወደ ቤት እናደርሳለን ማለት ነው። ኮንሰርትና ስቴዲየም እንሄዳለን፣ ኤግዚቢሽን ምናምን ሲለው ቃ ሰው የሚሰበስበት ኮንሰርት ነገር ምናምን ካለ እንሄዳለን። ሁሌ ማለት ቆንጆ ስራ ነው የምንሰራው። ሰውም ይወደናል ለስራችን ስለሚያውቀው። ዋጋችን ደግሞ ከሌለው ሲነጻጸር፣ በጣም ቅናሽ ነው የኛ። ኳሊቲው እንዳለ ሆና ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው። ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብለዋል። ፍጹም ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው እኛ ማለት ነው። ሁሉ ቤት ተዘጋጅቶ ነው የሚመጣው። ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው። በደንብ ተጸጥቶ ያ እስኳዴላው ሳይቀር ምንም ሁሉ ነገር እዛ ሰጥቶ ነው የሚመጣው። እኛ ጥብሰን መስጠት ብቻ ነው። ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው። ትኩረታችን ንጽህና ነው ማለት ነው። ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል። እዚህ መቀሌ እንደዚህ አይነት እንትና ይቻ ያላቅም ስትሬት ክችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው። ያው ሌላ በርገር ሀውስ ምናምን የምትከፍለው ዋጋ በጣም ዝግተኛ ነው እና እዚህ ስትሬት ኪችን ማለት ነው። እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች ስልህ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለ። በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት። እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደው እና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋው አንጻር ደግሞ ፌር ነው። በዛ በተጨማሪ ደግሞ ሰው ሰአቱ ሴቭ ያደርጋል ወደ ስራው ተሎ እንዲገባ የሆነ ነገር ለእንትን የቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን፣ እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ነው አስበው። ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣ ነውና፣ ይህን እንደዚህ ዲዛይን ራሱ ነው በየክፍለ ከተማውን እናስፋፋዋለን። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናቀናለን። የ16 ዓመቷ የተፈጥሮ አካባቢ ደህንነት ተሟጋጅ ግሬታ ታምበርግ ሰሞነኛ ትኩረት ስባለች። በዚህ በዩናይትድ ስቴትስ ኒውዮርክ ከተማ በተደረገው የዓለም አየር ንብረት ለውጥ ጉባኤ ላይ ተገኝታ ያሰማችው ንግግር መነጋገሪያ ሆኗል። ይህን የተመለከተውን የጄፍ ካስተርን ዘገባ ኤደን ገረሞት አስደምጠናለች። በትላንትናው ዕለት በተካሄደው የተባበሩት መንግስታት የከባቢ አየር ንብረት ለውጥ ጉባኤ ላይ የ16 ዓመቷ ግሬታ ተንበርግ በዓለም ላይ እየተለወጠ ያለውን የከባቢ አየር ንብረት በመዘንጋት በሌላ ቦታ ላይ አተኩራችኋል በማለት በስሜት የታጀበ ትችት በዓለም መሪዎችና ተጽዕኖ ፈጣሪዎች ላይ ሰንዝራለች። የተንበርግ ተቃውሞ በአገሯ ስዊድን በመቶ ሺዎች የሚቀጠሩ ሰዎችን አርብ ዕለት ለተቃውሞ እንዲወጡ ያነሳሳ ሲሆን በሰኞ ዕለት ደግሞ በዋሽንግተን ዲሲ ብዙዎች ለተቃውሞ ሰልፍ ወጥተዋል። ተንበርግም ኒውዮርክ ውስጥ በተካሄደው የትላንትና የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ነበረች። አስተያየቷን በተጠየቀች ጊዜም ወደ ኋላ ሳትል ለ30 ዓመታት ያክል ግልጽ የሆነ ሳይንስን ገሸሽ በማድረግ የእሷ ትውልድ ላይ ክህደት እንደፈጸሙ ለመሪዎቹ ተናግራለች። የ16 ዓመቷ ወጣትም ቀጥላም ከዚህ ልታመልጡ አትችሉም በማለት በአዳራሽ ውስጥ ለነበሩት ከ60 በላይ የአለም ፕሬዝዳንቶችና ጠቅላይ ሚኒስትሮች አስጠንቅቃለች። ይሄ ነገር ፈጽሞ ተገቢ አይደለም። እኔ እዚህ መሆን አልነበረብኝም። መሆን የነበረብኝ ከውቅያኖሱ ባሻገር እዛ ባለው ትምህርት ቤቴ ነው። ግን እናንተ ተስፋን ከወጣቶች ጠበቃችኋል። እንዴት ብትደፍሩ ነው በባዶ ቃላቶቻችሁ የልጅነት ህልሞቼን ሰረቃችሁኝ። ቢሆንም እኔ ከእድለኞቹ መካከል ነኝ። ሰዎች እየተሰቃዩ ነው፣ እየሞቱ ነው። በአጠቃላይ እየተፈጥሮ ምህዳር እየፈረሰ ነው። የጅምላ ጥፋት ጅማሩ ላይ ነን። እናንተ ግን ስለ ገንዘብና ዘላለማዊ የኢኮኖሚ እድገት አፈ ታሪክ እያወራችሁ ነው። እንዴ ብደፍሩ ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሰጡት አስተያየት የእሳቸው ትውልድ አጠቃላይ ምድርን የመጠበቅ ኃላፊነቱን መወጣት ተስኖታል፣ ይህ ደግሞ መቀየር አለበት ብለዋል። ጉቴሬስ የድንጋይ ከሰል ስራዎችና ግንባታዎች እንዲቆሙም ጠይቀዋል። በዓለም አቀፍ ደረጃ ከፍተኛ የሆነ የአየር ንብረት ብክለት አለባት የምትባለው ህንድ እንደ ኤሮፓውያን አቆጣጠር በ2022 175 ጊጋዋት የሚሆነውን ታዳሽ ኃይሏን በከፍተኛ ሁኔታ እንደምታሳድግ ተሰምቷል። ባልተለመደ ሁኔታ በተባበሩት መንግስታት ስብሰባ ላይ የተገኙት የጀርመኗ መርሃቴ መንግስት አንጌላ መርከልም አገራቸው እንደ ኤሮፓውያን አቆጣጠር በ2030 በ55 ከመቶ የካርቦን ልቀቷን እንደምትቀንስ ይሄ አሀዝም እንደ ኤሮፓውያን በ1990 ከነበረው የካርቦን ልቀት ጋር ተነጻጻሪ እንደሚሆን አሳውቀዋል። መርሀቴ መንግስቱ አክለውም እንደ ኤሮፓያን አቆጣጠር በ2050 ጀርመን ከካርቦን ነጻ አገር ትሆናለች ብለዋል። ከመመረጣቸው በፊት በምርጫ ቅስቀሳ ላይ ሳሉ ከ2015 የአየር ንብረት ለውጥ ስምምነት አገሬን አስወጣለው ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰኞ እለት ስብሰባ ላይ እንዲካፈሉም ሆነ ንግግር እንዲያደርጉ አልተጠበቀም ነበር። ይሁንና ፕሬዚዳንቱ ወደ ቀጣዩ ከሃይማኖት ጉዳዮች ጋር ወደ ተያያዘው ስብሰባቸው ከመሄዳቸው በፊት ለጥቂት ደቂቃዎች ከዩናይትድ ስቴትስ ተወካዮች ጠረጴዛ ላይ ተቀምጠው ታይተዋል። አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤሊያ ቢሮ ነው። ደህና ደሩ።